አዲስ ከተወለድኩበት ጊዜ ጀምሮ እስካሁን ድረስ በሁለት የተለያዩ ሀገሮች ውስጥ አዲስ እንደሆንኩ ያህል ይሰማኝ ነበር። ከዚህ በፊት በትምህርት ቤት ያላጋጠመ ይህ አዲስና እንግዳ ስሜት ይሰማኝ ነበር። በመጀመሪያ ጊዜ ኢትዮጵያ እያለሁ ነበር ከኤርትራ እንደመጣሁ ግና፣ ለሁለተኛ ጊዜ ደግሞ ስዊዘርላንድ ነበር። እና ወደ እነዚህ ሁለት የተለያዩ ሀገራት አዲስ ውጤ መጤዎች የሚደረግላቸው አቀባበል ወደ ሌለሽ መሆኑን ልነግራቸው እወዳለሁ። በእርግጥ ኢትዮጵያ ውስጥ ትምህርት ስጀምር አብረውኝ የሚማሩት ልጆች ስለ እኔ፣ ስለ ቤተሰብ ለማወቅ ጉጉት ነበራቸው። በተለይ ስለ ኤርትራ ብዙ ጥያቄዎች ይጠይቁኝ ነበር። በእርግጥም ከጥቂት ዓመታት በፊት ኢትዮጵያ ኤርትራ የኢትዮጵያ አካል ስለነበረች ይች በራሷ ላይ ተገዝታ ስለነበረችው ምስጢራዊች ሀገር ማወቅ ይፈልጉ ነበር። ነገር ግን በስዊዘርላንድ ትምህርቴን ስጀምር እና እነሱ እንደሚሉት መደበኛ ክፍል ውስጥ ስለስገባ በኢትዮጵያ አዲስ ወጤ ሆኜ የተሰማኝ ተፈላጊነት በዚህ በአዲሱ ክፍል ውስጥ አልነበረም እና ከጊዜ በኋላም ንቀትም የተለመደ ሆኗል። ባለገሮች እስከ ማለት ደርሰዋል።